የምትመራበትን ስርዓት የመምረጡ ስራ የኢትዮጵያ ጉዳይ ቢሆንም እንደ ኢትዮጵያ ላሉ ብዙሀነት ላላቸው አገሮች ፌዴራሊዝም የተሻለ ስርዓት ነው ብለው እንደሚያምኑ በኢትዮጵያ የጀርመን አምባሳደር ተናገሩ። የሚለው የትግራይ ዘጋቢያችን ሙልጌታ ጽባ ነው። የልዑካን ቡድን መርተው ወደ ትግራይ ክልል ያመሩት አምባሳደር ብሪታው ዋግነር ከክልሉ ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው መወያየታቸውንም ይጠቅሳል ሙልጌታ በምክትል ርዕሰ መስተዳድሩ ዶክተር ደብረጽዮን ገብረ ሚካኤል ጽፈት ቤት የተካሄደው ውይይት በአጠቃላይ በኢትዮጵያና በትግራይ ክልል ስላለው የፖለቲካ ሁኔታ ትኩረት ያደረገ እንደነበር አምባሳደሯ ለጋዜጠኞች በሰጡት መግለጫ ተናግረዋል። በጀርመናዊቷ ከተማ ጎታና በአድዋ ከተማ መካከል ከአምስት ዓመታት በፊት የተጀመረው ግንኙነት ለማጠናከር ያለመ ውይይትም መካሄዱ ተናግረዋል። ከዶክተር ደብረጽዮን ጋር ውጤታማ ውይይት አካሂደናል ያሉት አምባሳደሯ በኢትዮጵያ ያለው እድገትና በተጨማሪም በአሁኑ ጊዜ እየመጣ ያለው ለውጥ ጀርመን ትደግፈዋለች ብለዋል። አሁን ያለው ወቅታዊ ሁኔታ በአዲስ አበባ ብቻ ሳይሆን በሌሎች የሀገሪቱ አካባቢዎች ምን እንደሚመስል ለመረዳት ጥረት እያደረጉ መሆናቸውም ገልጸዋል። የስርዓት ምርጫው የኢትዮጵያ ቢሆንም እንደ ኢትዮጵያ ላሉ ብዙሃንነት ላላቸው ሀገራት ግን ፌዴራሊዝም የተሻለ መሆኑን በመግለጽ ምክረ ሀሳባቸውን ለግሰዋል። የፌዴራሊዝም ስርዓት የህዝብ ብዙሃንነት ባላቸው እንደ ኢትዮጵያ ትላልቅ አገሮች ተመራጭና ጥሩ ስርዓት ነው። አንድ ትኩረት ሊደረግበት የሚገባ ግን በፌዴራሊዝም ስርዓቱ ፌዴሬሽኑ በመሰረቱት ክልሎችና የፌዴራል መንግስት ኃይል ሚዛናዊነት የጠበቀ ሊሆን ይገባል። ሚዛኑ የጠበቀ ከሆነ ነው ውጤታማ የሚሆነው። በኢትዮጵያ ጉዳይ ላይ የስርዓት ምርጫው የኢትዮጵያውያን ይሆናል። የተለያዩ ብሔር ላላቸው ግን ስርአቱ ውጤታማ ነው ብለዋል። በኢትዮጵያና ጀርመን መካከል ያለውን ግንኙነት ብዙ አመታት ያስቆጠረና የጠበቀ ዝምድና ያላቸው እንደሆኑ የገለጹት አምባሳደሯ ይህም ተጠናክሮ እንዲቀጥል አስገንዝቧል። በሌላ በኩል በትናንትና ዕለት የተካሄደው ውይይት በአድዋና ጎታ ከተሞች የተጀመረውን ግንኙነት በተለይ ከአምስት ዓመት በፊት የተካሄደውን ስምምነት ተግባራዊነታቸውን ለማየትና ለማጠናከር መሆኑን የአድዋ ከተማ ከንቲባ አቶ ዘስላሴ ዘር አብሩክ ተናግረዋል። በሁለቱም ከተሞች መካከል በሳይንስና ቴክኖሎጂ የሰው ኃይል ልማት፣ ማህበራዊ ችግሮችን ከመፍታት በተጨማሪ በባህላዊና ታሪካዊ ግንኙነት ለማጠናከር እየተሰራ እንደሆነ ከንቲባው ጥቆማ ሰጥተዋል። ቅድም ኢሎም ስምዕነት ዝገብርናሎም ኣለና ብወገን ጎታ እንታይ ክግበር ኣለዎ ብወገን ከዚህ በፊት ስምምነት ያካሄድንባቸው ጉዳዮች አሉ። የጎታ ከተማ ምን ይሰራል፣ በአድዋ ከተማ በኩልስ ምን መፈጸም አለበት? የሚል እነዚህ ጉዳዮች እንዲተገበሩ እንዴት መተባበር አለብን የሚል ነው የተወያየ ነው። በከተማ ልማትና ንድፍ እንዲሁም በቴክኖሎጂ ባለሙያዎች ልከው በስልጠናና ተሞክሮ በማሳለፍ ሊያግዙን ተነጋግረናል። በዚህ ጉዳይ ከዶክተር ደብረ ጽዮን ጋር የልዑካን ቡድኑ መወያየታቸው ለስራው አጋዥ ነው ነው ያሉት። ከመተጋገዝ ሥራዎች ጎን ለጎን የዓድዋ ድል በዓል ለማክበር የልዑካን ቡድኑ ትግራይ መገኘቱ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለም